የባህል መድረክ ከአንድ ምዕት ዓመት በፊት የሃምቡርግ ፓርላማ ዩኒቨርሲቲ ለመስራት መከረ እናም እዚያው ሃምቡርግ በግዛቲቱ ስም ዩኒቨርሲቲውን ለመስራት ወሰነ በጎርጎረሳዊ 1919 ዓ.ም የተመሰረተው የሃምቡርግ ዩኒቨርሲቲ በዘንድሮ ዓመት የመቶኛ ዓመት በዓሉን በማክበር ላይ ይገኛል በዩኒቨርስቲው የአማርኛ ቋንቋ ትምህርትም መቶ አመቱን ይዟል። በሃምቡርግ ዩኒቨርሲቲ የአፍሪቃ ጥናት ተቋም ስር የአፍሪቃና የኢትዮጵያ ጥናት ትምህርት ክፍል የአማርኛ ቋንቋ መምህርና የአፍሪቃ ስነ ቃል ተመራማሪ ዶክተር ጌቴ ግላይ እንደነገሩን ዩኒቨርሲቲው የምስረታ በዓሉን አመቱን ሙሉ የሚያከብር ቢሆንም በጎርጎረሳዊው ግንቦት አስር ቀን ግን በተለየ ሁኔታ የጀርመን ፓርላማ ፕሬዝዳንትን ጨምሮ ከአንድ ሺ በላይ እንግዶች በተገኙበት የመቶ አመቱን ጉዞ በሚዘክርና የወደፊቱን አቅጣጫ በሚያመላክቱ ልዩ ልዩ ዝግጅቶች ተከብሯል። በዩኒቨርሲቲው የአማርኛ ትምህርት ክፍልም የመቶ አመቱ ጉዞውን በተለያዩ ዝግጅቶች በማክበር ላይ ይገኛል። ምንድን ነው፣ በዚህ ሴሚስተር ከሚያዚያ እስከ ሐምሌ ማለት ነው በወር አንድ ጊዜ የሚዘጋጅ ዝግጅት አዘጋጅተናል። ይኸውም ፊልሞች ይታያሉ። ከፊልሞች በኋላ የአምር በአማርኛ የተዘጋጁ ፊልሞች፣ ንግግርና ውይይት እና ክርክር ይደረጋል። ፊልሞቹ በዘመናዊ አማርኛ እና በጥንታዊው አማርኛ የተዘጋጁ ናቸው። ዶክሜንታሪ ወይም የታሪካዊ የሆኑ ፊልሞች ናቸው። ለምሳሌ በሀያ ስድስት አፕሪል ያዘጋጀ ነው ስለ አልፍሪድ ኢልክ የስዊሱ መሐንዲስ በኢትዮጵያ ነጩ አቢሲኒያዊ በኢትዮጵያ የሚል ፊልም በክሪስቶፍ ኩን ተዘጋጅቶ በሁለት ሺህ አራት በዚህ በሀምቡርግ ዩኒቨርሲቲ አሳይተነዋል። በጣም ግሩም ነበረ። ቋንቋው፣ ይዘቱ በዛን ጊዜ የነበረው የኢትዮጵያ ታሪክና ሀያልነት ሁሉ በፊልሙ ላይ ይንጸባረቃል እና ሌላው ደግሞ የሚቀጥለው ለምሳሌ በሜይ ሀያ አራት ስለ ቀዳማዊ ኃይለስላሴ የቀብር ስነስርዓት በፕሮፌሰር ጉንተር ሽሊ እና በዶክተር ቬሬና ብል የተዘጋጀ ፊልም አለ። አዲስ ፊልም ነው። እሱን እናሳያለን። ሌላው ደግሞ በሰኔ ወር የምናዘጋጀው ስለ ቅኔ በግዕዝ እና በአማርኛ ግጥሞችን እናነባለን፣ በትግርኛም ጭምር በተለይ መጋቤ ምስጢር ዶክተር ህሩይ ኤርሚያስ የሚባሉ የቅኔና የግዕዝ ባለሙያ በቅርቡ ዶክትሬታቸውን የጨረሱ እሳቸው ስለ ቅኔ ንግግር ያደርጋሉ፣ ቅሬም ይዘርፋሉ። እኔና ሄዋን ማሪዬ የምትባል የዶክትሬት ተማሪ በአማርኛ ግጥሞችን እናቀርባለን። እንዲሁም በቅርቡ ከኤርትራ የመጣው ስደተኛ ስሞን ኦቁባ ሚካኤል የሚባል በትግርኛ ግጥም ያቀርባል። በመጨረሻም በሐምሌ ወር ታዋቂው ነጋድራስ ተሰማ እሸቴ የመጀመሪያውን የአማርኛ ሙዚቃ ወይም ሸክላ ያሳተሙት እንደ አውሮፓውያን አቆጣጠር በ1910 በበርሊን ስለነበረ እነዛ የተቀረጹትን ሸክላዎች ግጥሞችን ስንኞችን ዜማዎችን ምን መልክ እንደነበራቸው እሳቸውስ በዛን ጊዜ ያንን አስቀርጸው ምን አይነት ቅርስ ለኢትዮጵያ ትተው በቋንቋ ትተው እንዳለፉ እኔ አንድ ትልቅ ንግግር አዘጋጃለሁ ዩኒቨርሲቲው በሳይንስ በፍልስፍና በታሪክ በማህበረሰብ ሳይንስና በቋንቋ እንዲሁም በሌሎች የትምህርት ዘርፎች የሚያስተምሩ ክፍሎች አሉት። የእስያና የአፍሪቃ ጥናት ክፍልም ከእነዚህ የትምህርት ክፍሎች ውስጥ አንዱ ነው። ትምህርት ክፍሉ በተለያዩ ጊዜያት ስሙ ተለዋውጧል። ከመቶ ዓመት በፊት ይህ ተቋም የቅኝ ግዛት ተቋም ይባል የነበረ ሲሆን በቅኝ ግዛት የነበሩ ህዝቦች ባህልና ቋንቋ ለማስተዋወቅ ከእነዚህ ሀገሮች መምህራን እየመጡ ያስተምሩ ነበር። ትንሽ ቆይቶ ግን ጥንታዊ ታሪክ፣ ባህል፣ ቋንቋና ስነ ጽሑፍ ያላት እንዲሁም በቅኝ ግዛት ያልነበረች አፍሪቃዊት ሀገር መምህር ለመጀመሪያ ጊዜ ወደ ተቋሙ ገቡ። ኢትዮጵያዊ መምህር ወልደ ማርያም ደስታ። ከዛ በ1918 የሁለተኛው የዓለም ጦርነት ሲጠናቀቅ ጀርመን በጦርነቱ ተሸንፋ ስለነበር ከዛ በኋላ ነው እንደገና አዲስ የጀመሩት። እና የእኛ ደግሞ ከኢትዮጵያ የመጡት ወልደ ማርያም ደስታ የሚባሉት በ1919 ነው። በዚያን ጊዜ የአማርኛ ቋንቋ፣ የኢትዮጵያ ታሪክ፣ የግዕዝ በደንብ ይታወቁ ነበር። ቀደም ብሎም ከ1905 እስከ ሰባት አለቃ ታዬ ገብረ ማርያም በበርሊን የምስራቃዊ ቋንቋዎች ክፍል ውስጥ በበርሊን ዩኒቨርሲቲ አማርኛ ያስተምሩ ነበር። በአፄ ምኒልክ ተልከው ጀርመናውያን ምሁራን ከግዕዝ በተጨማሪ ስለ አማርኛ ሰዋሰው፣ ስለ አማርኛ መዛግብተ ቃላት፣ ስለ አማርኛ ማስተማሪያ መጽሐፍት ብዙ አሳትመዋል። ስለዚህ የታወቀ ስለነበር የኢትዮጵያ ጥንታዊ ባህል፣ ታሪክ፣ ስነ ጽሁፍ የሚጠናበት አንዱ ቋንቋ ስለነበር አማርኛ ክብር ተሰጥቶት በዛን ጊዜ ትምህርት እንዲሰጥና ከኢትዮጵያም መምህር እንዲመጡ ተደርጓል ማለት ነው። አማርኛ ቋንቋ በጀርመን ዩኒቨርሲቲዎች በ1919 ዓ ም መሰጠት ይጀምር እንጂ ቀደም ሲልም ቢሆን ኢትዮጵያ ለጀርመኖች ትልቅ የምርምርና ጥናት ሀገር ሆና ነው የቆየችው። ኢትዮጵያ የራሳቸው ጽፈት ታሪክ ነጻ የመንግስት አወቃቀር፣ ጥንታዊ ስልጣኔ እና ነጻነታቸውን ጠብቀው ከቆዩ ጥቂት ሀገራት መካከል አንዷ በመሆኗ ጀርመናውያኑ ምሁራን ከአስራ ሰባተኛው ክፍለ ዘመን ጀምሮ ነበር በኢትዮጵያ ምርምር ማድረግ የጀመሩት። ከአስራ ሰባተኛው ክፍለ ዘመን ጀምሮ የኢትዮጵያ ባህል፣ ታሪክ፣ ስነ ጽሁፍና የጥንት ስልጣኔ በጀርመናውያን ይጠናል። እና በዛን ጊዜ አማርኛ ያስተማሩት ሉዶልፍን አባ ጎርጎሪዎስ የሚባሉ ከመካነ ስላሴ ወይም ከቤተ አምሐራ ከወሎ አካባቢ ከላሊበላ አካባቢ የመጡ ሊቅ ናቸው። የግዕዝና የአማርኛ የቤተ ክርስቲያን የፍትሐ ነገስት ሊቅ ናቸው። ያስተማሩት የኢትዮጵያ ታሪክ፣ የኢትዮጵያ ባህል፣ የኢትዮጵያ ስነ ጽሁፍ በጣም አጓጊ እና ታዋቂ ስለሆነ ቋንቋውን በደንብ ሲመራመሩት፣ ሲጠብቁት፣ ሲያጠኑትና ሲጠብቁት ነው የኖሩ ጀርመናውያን ብቻቸውን ብቻ ይሁን ከኢትዮጵያውያን ጋር እየሆኑ እንደ መምህራንም እንዳስተርጓሚም እንደ ረዳትም እየሆኑ እያገዟቸው ብዙ መጽሐፍትን፣ ብዙ የጥናትና የምርምር ስራዎችን ሲያስተምሩ ቆይተዋል። ስለዚህ በዚህ ሁኔታ ነው የተመሰረተው። ቀደም ብሎ የትምህርቱ አስፈላጊነት የአገሪቱ አስፈላጊነት የታመነበት ነው እንጂ የጀርመንና የኢትዮጵያ ፖለቲካዊ ወይም ዲፕሎማሲያዊ ግንኙነት በይፋ የተመሰረተው እንደ አውሮፓውያን አቆጣጠር በ ሺ ዘጠኝ መቶ አምስት በዳግማዊ አጼ ምኒልክና በዳግማዊ ቪልሄልም በሚባሉት ንጉስ መካከል ነው የተደረገው ዲፕሎማሲያዊ ግንኙነቱ። የጀርመን ተመራማሪዎች በግዝ ቋንቋ የተጻፉ የብራና መጽሐፍት፣ ገድላት፣ ዜና መዋላትና የታሪክ መጽሐፍት ላይ ሀተታና ትርጉም እንዲሁም ንጽጽራዊ ጥናት ያደረጉ ሲሆን በአማርኛ ቋንቋም ሂዮፕ ሉዶልፍ የተባለ ጀርመናዊ የአማርኛ ሰዋሰውን ለመጀመሪያ ጊዜ ማሳተሙን ዶክተር ጌቴ ያስረዳሉ። ጀርመናዊ ሂዮብ ልዶልፍ የመጀመሪያውን የአማርኛ ሰዋሰው ያሳተመው እንደ አውሮፓውያን አቆጣጠር በሺ ስድስት መቶ ዘጠና ስምንት ነበር። ከዛ በኋላ ደግሞ ሌሎቹ ምሁራን ምሳሌ አውጎስት ዲልማን፣ ፕሪቶሪዮስ፣ ማለር እንዲሁም ኦዌገን ሚትቦክ በርሊን ካለቃታዬ ጋር የነበሩት ፕሮፌሰር ስለ አማርኛ ሰዋሰው ስለ አማርኛ ግጥሞች ስለ አማርኛ ተረቶች፣ ስለ አማርኛ ቅኔዎችና ምሳሌያዊ ንግግሮች ልዩ ልዩ ጥናቶችን አድርገዋል። ለምሳሌ በሃምቡርግ ዩኒቨርሲቲ ፕሮፌሰር የነበሩት የአፍሪካ ቋንቋና ስነ ልሳን ፕሮፌሰር አውጉስት ክሊንገንሄብን ከወልደ ማርያም ደስታና ከሌሎች ጋር ለምሳሌ መልአከ ኃይሉ ከሚባሉት ጋር ሆነው ስለ አማርኛ ግጥሞች የዜማ የቀለም የቤት አመታት የግጥሞች ይዘትና አይነት ምን ምን መልክ እንዳላቸው አንድ ትልቅ ጥናታዊ ጽሁፍ አሳትመዋል። በ1959 በሃምቡርግ ዩኒቨርሲቲ የአንኮበሩ መምህር ወልደ ማርያም ደስታ ከጎርጎረሳዊው ከ1919 እስከ1925 ዓ ም የአማርኛ ቋንቋን ሰዋሰው ስነ ጽሁፍና ንግግር ኦጉስት ክሊንገን ሄቨን ከተባሉ ጀርመናዊ ፕሮፌሰር ጋር በመሆን ካስተማሩ ወዲህ በዩኒቨርሲቲው ባለፉት መቶ ዓመታት በርካታ ምሁራን ቋንቋውን አስተምረዋል። ከዛ በኋላ እንግዲህ ታዋቂ የሚባሉ ሰዎች ለምሳሌ በአስራ ዘጠኝ ስልሳዎቹ እንደ አውሮፓውያን አቆጣጠር ደጀኔ ህለተወርቅ የሚባል የአሜሪካ ድምጽ ጋዜጠኛ በኋላ የሆነው ኮሎኔል ተስፋ ደስታ የሚባሉ ከአስራዘጠኝ ስልሳ ሁለት እስከ ስልሳ አምስት በቀዳማዊ ኃይለሥላሴ ዘመነ መንግስት ወደ ጀርመን ሃምቡርግ መጥተው ያስተማሩ ዶክተር አባ ቲቶ ለጲሳ የሚባሉ እሳቸውም በስልሳ ስድስት በፈረንጆች እንዲሁም ደግሞ ዶክተር ተፈራ ወንዴ የሚባሉ በኢትዮጵያ ውስጥ ታዋቂ በደርግ ዘመን ፖለቲከኛ የነበሩ በኋላም የኤርትራ ክፍለ ሀገር አስተዳዳሪ የነበሩ እንዲሁም ደግሞ ግርማ በሻህ አቶ ግርማ በሻህ በሕይወት ያሉ ይመስለኛል። እሳቸው በጣም ብዙ ቋንቋዎችን የአውሮፓ ቋንቋዎችን የሚናገሩ ፖርቱጋልም ሀገር የነበሩ ፖርቱጊዝኛ፣ ፈረንሳይኛ፣ ጣሊያንኛ፣ እንግሊዝኛ፣ ጀርመንኛ ጠንቅቀው የሚያውቁ እሳቸውም በሰባ እስከ ሰባ ሁለት ሰባ ሶስት አስተምረዋል። ከዛ በኋላ እንግዲህ ዶክተር ገብረ ኢየሱስ ወልደ ሚካኤል በብዛት ለብዙ ጊዜ ያስተማሩት እንደ አውሮፓውያን አቆጣጠር ከሺ ዘጠኝ መቶ ሰባ ዘጠኝ እኔ እስከመጣሁበት እስከ ዘጠኝ መቶ ዘጠና አምስት እንደ አውሮፓውያን ነው። ከዛ እንግዲህ የምናገኛቸው ታዋቂው የመዝገበ ቃላት አዘጋጅ የስነ ልሳንና የቋንቋ ምሁር ዶክተር አምሳሉ አክሊሉ እንደ አውሮፓውያን አቆጣጠር ከ ዘጠኝ መቶ ዘጠና ሰባት እስከ ሁለት ሺ ሁለት አስተምረዋል። በአፍሪካ ጥናት ተቋም ሀውሳና ኪስዋሊ ቋንቋዎች የሚሰጡ ሲሆን በጀርመናዊ ተመራማሪ ሂዮፕ ሉዶልፍ ስም የተሰየመው የኢትዮጵያ ጥናት ተቋምም ከአማርኛ ቋንቋ በተጨማሪ የኦሮምኛ፣ የትግርኛና የሶማሊኛ ቋንቋዎችን አልፎ አልፎም ቢሆን ያስተምራል። አማርኛ ብቻውን አይደለም። ትግርኛም አልፎ አልፎ ይሰጣል። ምናልባት ቅድም አልጠቀስኩትም እንጂ ኦሮምኛም ሶማልኛም ተሰጥተው ነበረ። ኃይሌ ፊዳና አብዱላሂ የሚባሉት ሶማልኛና ኦሮምኛ አስተምረው ነበር። በሰባዎቹ ይሰጥ ነበር አልፎ አልፎ። አሁንም ቢሆን ከአማርኛ በተጨማሪ ትግርኛ እንደ መዋቅራዊ ኮርስ ተብሎ ሰዋሰው እና የሰዋሰው ስርዓት እንዴት ነው የሚል አልፎ አልፎ የትግርኛ እንዲሁም አልፎ አልፎ ደግሞ የኦሮምኛ ኮርሶች ይሰጣሉ። በመሆኑም ጀርመን ተወልደ ያደጉ ኢትዮጵያንና ኤርትራውያን ተማሪዎች አሁን አሁን ቋንቋ ለመማር በብዛት ወደ ተቋሙ እየመጡ መሆኑን ዶክተር ጌቴ ገልጸዋል። ተቋሙ በመቶ ዓመት ቆይታው ከኢትዮጵያውያንና ከጀርመናውያን በተጨማሪ ከተለያዩ ዓለም ሀገራት የመጡ ዜጎች በባህል፣ በስነ ልሳን፣ በታሪክ፣ በአንትሮፖሎጂ፣ በቋንቋ በተለይም በግዝ ጥንታዊ የብራና ጽሁፎች ላይ ምርምር የሚያደርጉ በርካታ ተማሪዎችን አፍርቷል። ሂዮፕ ሉዶልፍ የኢትዮጵያ ጥናት ተቋም ከኢትዮጵያ ቋንቋዎች በተጨማሪ የሀገሪቱን ፊደል፣ ታሪክ፣ ጥንታዊ ስልጣኔ፣ ባህል፣ አመጋገብ፣ ሙዚቃ፣ እምነት፣ የበዓላት አከባበር ና ህብረ ብሔራዊነት ጭምር ያስተምራል። ተቋሙ ጥንት ከተጻፉ የሰዋሰው መዝገበ ቃላትና ንግግር በተጨማሪ ዘመናዊ የአማርኛ ስነ ጽሁፍም በትምህርቱ አካቶ እንደሚሰጥ ተመራማሪው ያስረዳሉ። የአማርኛ ስነ ጽሁፍ ትምህርት አለ። ዘመናዊ የአማርኛ ስነ ጽሁፍ እንዴት ተጀመረ? ደራሲያኑስ እነማን ናቸው? የሚለውን ከጦቢያ ከአፈወርቅ ገብረ ኢየሱስ ጀምርን እስከ አሁኑ ዘመን እስከነ በእውቀቱ ስዩም ድረስ ያሉትን የግጥም፣ የቲያትር የአጭር ልቦለድና የልቦለድ ደራሲያን ስራዎች ባጭሩ ለማስተዋወቅ እንሞክላለን። ታሪካዊ ፊልሞችን ባጭሩ እናሳያለን። በተለይም ደግሞ በግጥም መልክ ያሉትን ዜማዎች በክራር፣ በማሲንቆ፣ በበገና ያሉትን የሀገራችንን ባህል የሚያሳዩ ልዩ ልዩ ዘፈኖች በቪዲዮም በግጥሙንም በመተርጎም ዘፈኑንም በማሳየት እናስተምራለን። እንዲሁም ደግሞ ልዩ ልዩ በዓላት፣ ሃይማኖታዊ በዓላት፣ የአዲስ አመት በዓላት፣ የጥምቀት፣ የትንሣኤ፣ የገና በዓላት ጊዜ የሚዜሙ ህዝባዊ ዜማዎችን፣ ዘፈኖችን፣ ግጥሞችን ያከባበሩንም ስነ ስርዓት ለማስተማር እንሞክራለን። ይሄ እንግዲህ ባህሉን የሚመለከተው ነው። ሌላው ደግሞ ተማሪዎቹ ፍላጎት ካላቸው በስዕልም ጋዜጦች፣ መጽሔቶች፣ ዜናዎች፣ ፊልሞች በአሁኑ ጊዜ ያሉት ደግሞ ልዩ ልዩ ማስታወቂያዎች ከቋንቋው እና ከቋንቋ አጠቃቀም አኳያ ያለውንም ሁኔታ ለማስተማር ጥረት እናደርጋለን። በጀርመን ሀገር በበርሊን፣ በማይንዝ፣ በላይፕሲግ ዩኒቨርሲቲዎች ጭምር የኢትዮጵያ ጥናት ባለሙያዎች የአማርኛ ቋንቋን ሲያስተምሩና ምርምር ሲያደርጉ ቆይተዋል። ቋንቋው ከጀርመን ውጭም ፈረንሳይ፣ ጣሊያንና እንግሊዝን በመሳሰሉ የአውሮፓ ዩኒቨርሲቲዎች ይሰጥ ነበረ። በአሁኑ ወቅት ግን ቋንቋው በጀርመን በሃምቡርግ ዩኒቨርሲቲ ብቻ የሚሰጥ ሲሆን በሌሎች አውሮ ተቀባይ ዩኒቨርሲቲዎችም ድሮ የነበረውን ያህል ትኩረት እያገኘ እንዳልሆነ ነው ተመራማሪው የሚናገሩት። ምክንያቱን በሀገር ውስጥ ለቋንቋው ከሚሰጠው ትኩረት መቀነስ ጋር ያያይዙታል። በአጼ ምኒሊክ ጊዜ ከዛም በኋላ በቀዳማዊ ኃይለሥላሴ ጊዜ በተለይ በአጼ ምኒሊክ ዘመነ መንግስት የአማርኛ ቋንቋ እጅግ አስፈላጊ የዲፕሎማሲ የንግግር፣ የቤተ መንግስት እና የመግባቢያ ቋንቋ ነበር። አውሮፓውያን ለስራ በዲፕሎማትነትም ሆነ በመንግስት ስራ በኢትዮጵያ ሲሄዱ አማርኛን ጠንቅቀው ተምረው ነበር የሚሄዱት። በአማርኛ ቋንቋ ነበር የሚግባቡት፣ በአማርኛ ነበር የሚጻጻፉት። ለምሳሌ በአጼ ምኒልክ ቤተ መንግስት ወደ ሰላሳ ዓመት የሚጠጋ የኖረው የስዊሱ መሐንዲስ አልፍሬድ ኢልግ የሚባለው አማርኛ ጠንቅቆ የሚችል ደብዳቤዎችን ጠንቅቆ የሚጽፍ ታዋቂ መሐንዲስ፣ የህንፃ ባለሙያ ቤተ መንግስት የሰራ ታማኝ አስተርጓሚና የመንግስት ባለስልጣንም ቢትወደድ ኢልግ የሚል ማዕረግም ያገኘ ነበረ አሁን ክብሩ ቀንሷል አማርኛ ምክንያቱም ይህን ማለት የምችለው የመንግስት ኃላፊዎች ለአገሪቱ ለቋንቋው ክብር መስጠት አለባቸው እንግዲህ አሁን ባለው በሀገራችን የፖለቲካ ሁኔታ ካለፈው አንድ አመት ወዲህ ክቡር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ወደ ውጭ ሀገር ሲሄዱ በግብጽ በፈረንሳይ እና በጣሊያን በአማርኛ ንግግር አድርገዋል ይሄ እጅግ ትልቅ ከበሬታን ነው ያገኘላቸው፣ አድናቆትን። በእንግሊዝኛ መናገር፣ በፈረንሳይኛ መናገር፣ በጀርመንኛ መናገር ምንም ክብር የለውም። እና የራስን ቋንቋ ራሱ ህዝቡ ነው የሚያስከብረው። በመሆኑም አማርኛንም ይሁን ሌሎች የኢትዮጵያ ቋንቋዎች ከባህር ማዶ ሰዎች ይልቅ እኛው ባለቤቶቹ ልንጠብቀውና ልንንከባከበው እንዲሁም ለትውልድ ልናስተላለፍ ይገባል ሲሉም ያሳስባሉ። በዚህ ረገድ መንግስት፣ ወላጆች፣ ትምህርት ቤቶችና የምርምር ተቋማት በርትተው ሊሰሩ ይገባል ብለዋል። በሃምቡርግ ዩኒቨርሲቲ የአፍሪካ ጥናት ተቋም የኢትዮጵያ ጥናት ትምህርት ክፍል የአማርኛ ቋንቋ መምህርና የአፍሪቃ ስነቃል ተመራማሪ አማሪ ዶክተር ጌቴ ገላይ። እንግዲህ ላለፉት አመታት የነበረው አመለካከት የፖለቲካም ሁኔታ በአማርኛ ቋንቋ ላይም እንግዲህ ከፍተኛ ተጽዕኖ አሳድሯል የሚል እምነት አለኝ። ግን ምንም ቢሆን ያው ታሪክ ያለው ጥንታዊ ቋንቋ፣ የጋራ ቋንቋ፣ የጋራ መግባቢያ ቋንቋ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ለብዙ አመታት መገልገያ የሆነ ቋንቋ ስለሆነ ይሄንን ወላጆች፣ ቤተሰቦች፣ ትምህርት ቤቶች፣ የትምህርትና የምርምር ተቋማት፣ የመንግስት ባለስልጣናት አውቀው አማርኛንም ሌሎችን ቋንቋዎች ማስተማር ያስከብራል፣ ማንነትን እንድናውቅ ያደርጋል ብለው ትኩረት ሰጥተው ቢያስተምሩት። ለምሳሌ አማርኛ የአፍሪካ ህብረት ቋንቋ እንዲሆን ማድረግ አፍሪካውያን እንዲማሩት ማድረግ ይቻላል። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ፀሐይ ጫኔ ነኝ። መልካም ጊዜ